is of America BOI -E. you ya America dems radio tabiano በዋሽንግተን ዲሲ በአጭር ሞገድ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የእሁድ ነሐሴ 3 2012 ዓ ም ፕሮግራማችን አሁን ጀመረ። የማስተናግዳችሁ ቆንጂ ታዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። ዛሬ ተረኛው የራዲዮ መጽሔት ነበር አይቀርብም። ከወዲሁ ይቅርታ እንጠይቃለን። በምትኩ በርከት ያሉ ቅንብሮችን ይዘንላችኋል። እንዴት እዚህ ደረስን በሚል መንደርደሪያ የተጀመረው ውይይት የመጨረሻ ክፍል ዛሬ ይቀርባል። ብዙ ቦታ ብዙ ጥፋ ስለጠፋ ብዙ ሰዎች የተሳተፉበት ስለሆነ ኦፍኮርስ ብዙ ሰዎች ሊታሰሩ ይችላሉ፣ ብዙ ሰዎች ሊጠረጠሩ ይችላሉ እና በጥርጣሬ የታሰረው ሰው ንጹህ ነው ተብሎ እንዲገመት የሚያስገድድ ሕግ አለን እዚህ ያ ሕግ በተቻለ መጠን ተግባራዊ መደረግ አለበት ብያ ጥርጥርጥ ተደርጎ መነጋገር መቻላለን። የታሪክ ችግሮችን እያነሱ ደግሞ ይሄ ብሔር እንዲያድርጓል ይሄ ብሔር እንዲያድርጓል የሚሉ አንዳንድ ሰዎች ጽንፈኞች የሚባሉ አሉ። እኔ ጠብጫሪዎች ነው ምላ በሁሉም አሉ። በስሜትና በንዴት ከመነጋገር ወጣ ብለን የት ነው መድረስ የምንፈልገው የሚለውን መነጋገር መቻል አለ። አሁን ባለንበት ምዕራፍ ላይ ችግር ብዙ አስተምሮናል። አሁንም ልደግሞ ይፈልጋል ከዚህ የምንሻገረው አንድ ኮንሰንሰስ ያለው አመራር ተቀብለን እድል ሰጥተ ነው እንዲሻገር ማድረግ ስንችል ተወያዮቹ አቶ ሙሉጌታ አረጋዊ አቶ ደረጀ ደምሴ ቡልቶ እና አቶ ይልማ አዳሙ አብረውን ያመሻሉ ሌሎችም በርከት ያሉ ቅንብሮችን ይዘንላችሁ እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን በቅድሚያ ያለም ዜና ሰላም አመሻችሁ አድማጮች ዜናዎቹን የማሰማችሁ ጽዮን ግርማ ነኝ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኮሮና ቫይረስ ወረርሽኝ ምክንያት ከስራ ውጪ ለሆኑ በአስር ሚሊዮኖች ለሚቆጠሩ አሜሪካውያን የሚሰጠውን ድጎማ ለማራዘም የሰጡትን ውሳኔ ትላንት ቅዳሜ በልዩ ፕሬዚዳንታዊ ትዕዛዝ አሳለፉ ከዚህ ቀደም ማንኛውም ዩናይትድ ስቴትስ ውስጥ የሚኖር ስራ የነበረው በኮሮና ቫይረስ ምክንያት ስራውን ላቋረጠ ሰው በሳምንት ይሰጥ የነበረው የስድስት መቶ ዶላር የድጎማ ክፍያ የጊዜ ገደብ ከሳምንት በፊት ኦገስት አንድ የተጠናቀቀ ሲሆን ክፍያውን በመቀጠል ያለመቀጠሉና ና በክፍያው መጠን ዙሪያ ምክር ቤቱን ሲያከራክር መቆየቱ ይታወሳል። ፕሬዚዳንት ትራምፕ ትላንት ምሽት በፈረሙት ልዩ ፕሬዚዳንታዊ ትዕዛዝ በሳምንት ይከፈል የነበረው ስድስት መቶ ዶላር አራት መቶ ዶላር እንዲሆን አድርገው ልዩ ውሳኔ አሳልፈዋል። የዲሞክራቱ የሴኔት የፋይናንስ ኮሚቴ አባል ሴናተር ሮን ዋይደን ዶናልድ ትራምፕ ለ30 ሚሊዮን ከስራ ውጭ ለሆኑ አሜሪካውያን በሳምንት ስድስት መቶ ዶላር ለመክፈል አቅም ያጡበትን ውድቀታቸው ለመሸፈን በጎን በኩል ያሳለፉት ህገ ወጥ ልዩ ፕሬዚዳንታዊ ትእዛዝ ነው ሲሉ ውሳኔውን ተቃውመውታል። በተጨማሪም ፕሬዚዳንት ትራምፕ ለድርድር ወደ ኮንግረስ በመሩት አዲስ ቅዳቸው ዓመታዊ ደሞዛቸው ከ100 ሺህ በታች የሆኑ ታክስ ከፋዮች ከኦገስት አንድ ጀምሮ እስከያዝነው የአውሮፓውያኑ ዓመት መጨረሻ ላለው ጊዜ የማህበራዊ ዋስትና ተቆራጭ ታክስ እንዳይከፍሉ አዘዋል። ስራ የሌላቸው ሰዎች ታክስ ስለማይከፍሉ የዚህ እድል ተጠቃሚ አይሆኑም። በዚህ ምክንያት የተወካዮች ምክር ቤቱ ጣልቃ ካልገባና ና የማካካሻ ውሳኔ ካላሳለፈ በስተቀር በጤናና በማህበራዊ ዋስትና ክፍያዎች ላይ እጥረት ሊከሰት ይችላል ሲሉ ፖለቲከኞች ተጠያቂዎችና የምጣኔ ሀብት ተንታኞች አስተያየት እየሰጡ ነው። በዩናይትድ ስቴትስ አምስት ሚሊየን ሰዎች በኮሮና ቫይረስ መያዛቸው ተረጋገጠ። ይህ ቁጥርም በኮሮና ቫይረስ ተያዦች ቁጥር አገሪቷን ቀዳሚ አድርጓታል። ጆን ሆፕኪንስ ዩኒቨርሲቲ ዛሬ ባወጣው መረጃ 162000 ሰዎች በዩናይትድ ስቴትስ በቫይረሱ ምክንያት ህይወታቸው አልፏል። የጤና ሁኔታን ገምግሞ የቁጥር መረጃ ይፋ የሚያደርገው የጤና ነክ ቀመሮችና ምዘና ኢንስቲትዩት እንዳስታወቀው አሜሪካውያን በጥንቃቄና በቋሚነት የአፍና አፍንጫ መሸፈኛ ጭምብል የማያደርጉ ከሆነ እስከ መጪው ዲሴምበር አንድ መጀመሪያ ድረስ የሟቾች ቁጥር ወደ ሶስት መቶ ሺ ይደርሳል ሲሉ አስጠንቅቀዋል። የጤና ነክ ቀመሮችና ምዘና ኢንስቲትዩት ዳይሬክተር ዶክተር ክሪስቶፈር ሙሬ 95 በመቶ የሚሆኑ አሜሪካውያን የአፍና አፍንጫ መሸፈኛ ጭንብል ቢያደርጉ ከ66 ሺህ ሰዎች በላይ ሕይወት ማትረፍን ይቻል ነበር ብለዋል። በሌላ በኩል በኮሮና ቫይረስ ተያያዦች ቁጥር ከዩናይትድ ስቴትስ ቀጥላ በሁለተኛ ደረጃ በምትገኘው በብራዚል 100 ሺህ ሰዎች በቫይረሱ ህይወታቸውን አጥተዋል። የኮሮና ቫይረስ ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ የሚገኝበት ሜክሲኮም በበሽታ ሞቱ ሰዎች ቁጥር አርባ ስድስት ሺህ በመድረሱ በዓለም በሟቾች ቁጥር ብዛት እንግሊዝን አልፋ በሶስተኛ ደረጃ ላይ ትገኛለች። ትናንት ቅዳሜ ብቻ በሜክሲኮ ስድስት ሺህ አምስት መቶ አዲስ የኮሮና ቫይረስ ተያያዦችና የሰባት መቶ ሰዎች ሞት ተመዝግበዋል። በሌላ በኩል የኢትዮጵያን የኮሮና ቫይረስ ሁኔታ እየገመገመ ዕለታዊ ሀያ አራት ሰዓት መረጃን የሚያወጣው የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት የዛሬ መረጃ እንደሚያሳየው ባለፉት 24 ሰዓታት ውስጥ 565 ሰዎች የኮሮና ቫይረስ ተገኝቶባቸዋል። የ17 ሰዎች ህይወት ደግሞ አልፏል። ቫይረሱ ከተገኘባቸው ውስጥ 499ኙ ማገገማቸውን እና 166ቱ ደግሞ በጽኑ ታመው በህክምና ላይ እንደሚገኙ ታውቋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ለሊባኖሳውያን የእርዳታ ገንዘብ ለማሰባሰብ የሚያስችል የበይነ መረብ አለም አቀፍ የለጋሾች ስብሰባ አስተባብረው በዛሬው ዕለት አካሄዱ። ባለፈው ሳምንት በሊባኖስ ቤሩት ወደብ ላይ በደረሰው ከፍተኛ ፍንዳታ ምክንያት የሞቱት ሰዎች ቁጥር 158 ደርሷል። 6000 ሰዎች ደግሞ ቆስለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አርብ ዕለት ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና ከሊባኖስ ፕሬዚዳንት ሚሼል አዎን ጋር በዚሁ የእርዳታ ጉዳይ ከተነጋገሩ በኋላ በትዊተር ገጻቸው ላይ ባሰፈሩት መልእክት ሁሉም ሰው እርዳታ ይፈልጋል ብለዋል። ሊባኖሳዊ ያንን ለመርዳት በሚደረገው ስብሰባ ላይም እንደሚሳተፉ ተናግረዋል። አድማጮች፣ የዕለቱ ዜና በዚያ አበቃ። ከቀሪ የእሁድ ምሽት መሰናዶ ጋር አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በ22ና በ25 ሜትር ባንድ አጭር ሞገድ የሚተላለፈውን ፕሮግራም በፌስቡክ አት ቪኦኤ አምሃሪክ ላይ ማድመጥ ትችላላችሁ። መግቢያው ላይ እንዳልኩት በርከት ያሉ ቅንብሮች ናቸው የያዝንላችሁ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የጥገኝነት ጉዳይ ውሳኔ በባለሙያዎች ይዳሰሳል። የሴቶች ጥቃትና የስነ ልቡና ጠባሳው ከየዘርፉ ባለሙያዎች ጋር የተካሄዱ ውይይቶች ይኖሩናል። የራዲዮ መጽሔቱ ንጉሴ አክሊሉም ትዝታውን ያካፍለናል። አያመልጣችሁ! እነዚህን ሁሉ አሰናድተናል። አብረን እንቆይ። ወደ ቀዳሚው ዝግጅት ስናልፍ ከፍተኛ ጉዳት ያስከተለ ብርቱ ሐዘን በአንድ ወገን የዛሬና የነገ የሀገር ፈተናዎችና ዘላቂ መፍትሄ የፈለጋው በሌላው የሚፈተሹበት ተከታታይ ውይይት ይሆናል አሁን የሚቀርበው በኢትዮጵያ በቅርቡ የደረሰውና በርካቶች በግፍ የተገደሉበት ጥቃት ካሳደረው ሀዘንና የልብ ስብራት ብሎም ከቀሰቀሰው የቁጣ ስሜት ባሻገር ይህ ሁሉ እንደምን ሊሆን ቻለ የሚለውን ባስተዋይ ልቦና መመርመር ብቻ ሳይሆን የነገውን የሩቅ መንገድ ባርቆ አሳቢነት ለመመዘንና ሁነኛ መፍትሄዎችን ለመሻት ጭምር የሚጥር ዝግጅት ነው የሀገርንና የሕዝብን መጻኢ እጣም ይዳስሳል። የምሽቱም የመጨረሻ ክፍል ውይይታቸው ቀሪውን የመፍትሄ አማራጭ ሀሳቦች የሚመለከት ይሆናል። ተወያዮቹ አቶ ይልማዳሙ አቶ ደረጀ ደምሴ ቡልቶ ና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ አቶ ሙሉጌታ፣ የፍትህ ሂደትን በሚመለከት እስኪ ደግሞ ጥቂት ተጨማሪ ሀሳቦች እናንሳ። በአንድ በኩል በፍጹም ጭካኔ በአሰቃቂ መንገድ በግፍ የተገደሉ እድሜ ልክ ያፈሩትን ሀብታቸውን በሰዓታት ውስጥ በማናለብኝነት በህገወጥ መንገድ የወደመባቸው ፍትህ ያገኙ ዘንድ፣ በሌላ በኩል ደግሞ በጥርጣሬ የተያዙ በማስረጃ የተደገፈ ወንጀለኝነታቸው ካልተረጋገጠ ወንጀሉን ያልፈጸሙ ከሆነ በጥርጣሬ የተያዙትም በአንድ አይነት ቅጣት እንዳይደርስባቸው በትክክል በአግባቡ ስለመዳኘት ጀመር ያደረጉትን እንዲቋጩ አድለስተው አመሰግናለሁ። በሺ የሚቆጠሩ ሰዎች ታስረዋል የሚል ወሬ እንሰማለን። ከዚህ ከችግሩ ጋር ተያይዘው በሺ የሚቆጠሩ ሰዎች ቢታሰሩን አይገርምም። ምክንያቱም ደረሰ ከተባለው ጥፋት ብዙ ቦታ ብዙ ጥፋት ስለጠፋ ብዙ ሰዎች የተሳተፉበት ስለሆነ ኦፍኮርስ ብዙ ሰዎች ሊታሰሩ ይችላሉ፣ ብዙ ሰዎች ሊጠረጠሩ ይችላሉ። እና ይሄ ከመንግስት አቅም ጋር ስታወዳድረው እነዚህ ሰዎች የታሰሩት ሰዎች መብታቸው ሙሉ በሙሉ ተጠብቆ ይዳኛሉ ብዬ አልጠብቅም። ለነገሩ ባህሉም የለንም። ኢህአደግ ለ30 ዓመት የገዛን በህግ አይደለም በጉልበት ነው። ስለዚህ አሁን ተነስተን ኦሎፌሳድን ሩል ኦፍ ሎው ወይም የህግ አገዛዝ ይሰፍናል ብዬ አልጠብቅም። ግን መንግስት በተቻለ መጠን በተቻለ መጠን አሁንም በጥርጣሬ የታሰረው ሰው ንጹሕ ነው ተብሎ እንዲገመት የሚያስገድድ ህግ አለን እዚህ አገር እና ያ ህግ በተቻለ መጠን ተግባራዊ መደረግ አለበት ብዬ ቢያንስ ቢያንስ ከቀም በላይ የሆነ ስህተት መስራት አንድ ነገር ነው። ለምሳሌ የምታስርበት ቦታ ብታጣ፣ በጣም ችግረኛ ሆነ ወይም ጥሩ ምግብ ማቅረብ ቢያቀት፣ ገንዘብ ስለሌለ መንግስት ደሃ ስለሆነ ሊገባኝ ይችላል። ኦኬ። ማይገባኝ ነገር ምንድነው? ሳትገደድ የምትሰራው ጥፋት የምትሰራው ስህተት ለምሳሌ አቃቤ ህጎች ስለ እስረኞች የሚያወሩት ነገር ይከል የሚባል እስረኛ ሀገር ለማጥፋት ሰላም ለማጥፋት ጸረ ህዝብ፣ እነዚህ የፖለቲካ ቃላቶች አለው። ኢህአደግ ላለፉት ሰላሳ ዓመታት በጣም ፖፑላር ያደርጋቸው እነሱ በፖለቲከኛ ሲነገሩ ይገባኛሉ። ፖለቲከኞች ስራ ፕሮፓጋንዳ ነው። እዚህ ሀገር ግን በአንድ ፕሮፌሽናል አቃቤ ህግ ሲቀርብ ግን ትፈራለህ ያ አቃቤ ህግ ምስምሰር በጥርጣሪ የታሰረን ሰው ማስቀጣት አይደለም ስራ አቃቤ ህግ ተጠርጣሪ የምንለው የተጠረጠረበት ወንጀል ሰርቶትም ላይሆን ይችላል ብለን ስለምናስብ ነው እሱ ማለት ንጹህ ሰው እንዲቀጣ አቃቤ ህግ መፍቀድ የለበትም አቃቤ ህግ ስራ ያጠፋን ሰው ማስቀጣት ነው እዚህ ላይ ግን የምታየው ጭራሽ ጥላቻ ሁላ ታይበታለህ። ይሄ አቃቤ ያሰረውን ሰው ፖለቲካሊ ሲያየው ታያለህ። እዚህ ሀገር የለመድ ነው አሰራር በኢህአዴግ ይሄ ነው እና እሱ የጠንካራ መንግስት ምልክት አይደለም፣ አክቹዋሊ የደካማ መንግስት ሁሉም ነገር ፖለቲካ ወደ ፖለቲካ የሚቀይር ህጉንም ሳይቀር ፖለቲሳይዝ የሚያደርግ በዛ ምክንያት ወንጀል እንኳን ሰርተው የታሰሩ ሰዎች ፍርድ ቤት ሲፈርድባቸው ያ ፍርድ ክሬዲብ አርገ ያለመውሰድ ስሜት ነው የሚፈጥርበት። ወይም መጀመሪያ እንደታሰሩ ወይም ያበሰብሷቸዋል፣ እያመላለሱ ያደክሟቸዋል። እዚህ ሀገር እኮ ፍትህ አያገኝም፣ ፍርድ እኮ የለም በሚል ስሜት ውስጥ የሚያስገባ ከሆነ መንግስት ለዛ መንግስት የሚኖር ክብር ስለሚቀንስ ያ መንግስት በሚያጣው ክብር ልክ ጉልበቱና ጥንካሬው ሊቀንስ ይችላል። ያ አይነት መንግስት አይደለም ጠንካራ መንግስት እምለው ጠንካራ መንግስት ብለው ያለውን ሪሶርስ ኤፌክቲቭ እና ኤፊሽንት ተጠቅመው ሊተጠቅመው የህግና የደህንነት ፍላጎቱ አድቫንስ በሚያደርግለት መልኩ ስራን ማካሄድ የሚችል የንጹህ ሰው መብትን ሳይነካ፣ ምክንያቱም ንጹህ ሰው በመጉዳት የመንግስት ኢንትረስት አድቫንስ አይደረግም፣ የሀገር ኢንትረስት ወደፊት ማራመድ አይቻልም። እነዚህ ናቸው አንፎርስድ ኤረርስ ምላቸው ነው ሳትገደድ የምታረጋቸው ስህተቶች እነዚህ እንኳን መቀነስ ብንችል ያለን ሌላው ሊሚቴሽን የሚፈጥርብን ጫና ተሸክመን ትልቁን ፒክቸር ደግሞ ሳንረሳ፣ የኢትዮጵያ አንድነት እና የኢትዮጵያ ደህንነት፣ ኢትዮጵያውያን የምንቀራረብ አየ ላለፉት ሰላሳ ዓመታት የምንለያይበት ስራ ላይ ተወጥረን ስለቆየ አሁን ደግሞ ትንሽ ፋታ አግኝተን መንግስት ዛሬ እንኳን ሊያደርገው ባይችል ያ ጎል ግን የሚያይበት ቦታ አስቀምጠው ጎሊያ ነው። አንድ ኢትዮጵያ ማለት ልዩነት የሌለው ማለት አይደለም፣ ግን የሚያቀራርበን ላይ ይበልጥ ሰርተን የምንለያይበት ላይ ተቻችለን፣ ይህንን ባላንስ መጠበቅ የሚችል ስርዓት መፍጠር ማለት ነው። ያ ነገር ዛሬ ልንጀምረው እንችላለን የሚል እምነት አለኝ። አመሰግናለሁ። አመሰግናለሁ አቶ ሙሉጌታ። ወደ አቶ ደረጀ ልለፍ። አቶ ደረጀ ክለርሶ፣ የመጨረሻ ጥያቄ በአንድ በኩል ህግ፣ በሌላ በኩል ማህበረሰብ፣ ታሪክ ብዙ ነገሮችን እያዛመድ ነው የዛሬውን ፈተና ከሚመጣው የወደፊት አቅጣጫ ጋር የተመለከት ነው። ከዚህ ቀደም በሌሎች አካባቢዎች የታዩ አይነት ስህተቶች ምናልባትም ወደዛ ላይ ያመሩ የሚችሉ የሚያሰጉ ሁኔታዎች መኖራቸውን አንዳንዶች ያነሳሉ። እስካሁን በታዩት ዋስትናን በሚያሳጡ ሁኔታዎች ውስጥ በሌላ በኩል ደግሞ እናንተም ራሳችሁ እንዳነሳችሁት ተስፋ የሚሰጡ ሁኔታዎች መኖራቸውን ልንከተላቸው ከቻል ወደ ተሻለው ቦታ መድረስ መቻሉን ይሄ ዛሬ ያየነው ፈተና ተስፋ የሚሰጠውንም ሁኔታ እንድንመለከት ውስጣችን እንድንመረምር ረድቷል የሚለው ሀሳብ አለ። ከህግ አንጻርም ሊመለከቱት ይችላሉ። ከዘላቂ መፍትሄዎችም ጋር እንዲመለከቱት ነው ይህን ጥያቄ የማነሳው። የተለየ ሀሳብ ያላቸው ቡድኖች የፖለቲካ ቡድኖችን ሊወክል ይችላል። የግድ የሁሉም ሰው አስተሳሰብ አንድ አይደለምና አንድ ኢትዮጵያ የሚባልም የማያስቡ ቢሆኑ አንዳንዴ እንደ ምክንያት ሆኖ ጎልቶ ሲመጣ እናየዋለን። በእርግጥ የሁሉም የሆነች ሀገር እንድትኖር እዚያች ምድር ላይ የሚኖሩ ሰዎች ዜጎች መብታቸው እኩል እንዲከበር ይፈለጋል። ግን የተለየ የፖለቲካ ዓላማ፣ የፖለቲካ አስተሳሰብ አሁን ደግሞ ከፖለቲካም ባለፈ መንገድ የሚታይ ሁኔታ ሲፈጠር፣ ያን በዚህ ሁሉ ልዩነት ውስጥ፣ በዚህ ሁሉ ግጭት ውስጥ ጤናማ በሆነ መንገድ እንዴት መስተናገድ ይችላል? ከሁሉ በላይ አስፈላጊ ሆኖ የሚታየኝ ያሉትን ኢሹዎች ያሉትን ችግሮች በግልጽ መነጋገር መጀመር አለብን። አንዳንድ ግሩፖች ምን ይላሉ? አሁን ያለው መንግስት አሃዳዊ ነው፣ እኛ የፌዴራል ሀይሎች ነን ይላሉ። ያንን ሲሉ ምን ማለታቸው እንደሆነ በግልጽ መነጋገር አለ ፌዴራሊዝም ስትሉ ምን ማለታቸው የግለሰብን መብት እንዴት ነው የምታስቀጥ አንድ ማንኛውም ዜጋ የፈለገበት ኢትዮጵያ መሬት ላይ ተዘዋውሮ በኩልነት የዴሞክራሲ መብቱን ተጠቅሞ በነፃነት የሚኖርበት ሲስተም እንዴት ነው የምትመሰርቱት? በእናንተ አነጋገር የሚለውን ፍርጥርጥ ተደርጎ መነጋገር መቻላለን። የታሪክ ችግሮችን እያነሱ ደግሞ ይሄ ብሔር እንዲያደርጓል፣ ይሄ ብሔር እንዲያደርጓል የሚሉ አንዳንድ ሰዎች ጽንፈኞች የሚባሉ አሉ። እኔ ጠብጫሪዎች ነው የምላቸው። በሁሉም አሉ። የአማራ ጽንፈኛ አለ፣ የትግራይ ጽንፈኛ አለ፣ የኦሮሞ ጽንፈኛ አለ፣ ሁሉም ቦታ አለ። እነዚህ ሰዎች በሚናገሩት ብዙ ጊዜ በስሜትና በንዴት ነው በስሜትና በንዴት ከመነጋገር ወጣ ብለን የምንፈልገውን የት ነው መድረስ የምንፈልገው የሚለው መነጋገር ደረጃ መነጋገር መቻል አለብን። የት ነው መድረስ የምንፈልገው? የያዛችሁትስ አካሄድ ነገ የት ነው የሚያደርሰን? የድሮ ትዚ ለእንደሆነ የኒክሌር ጦርነት በሚፈራበት ጊዜ ዘ ዴይ አፍተር የሚባል ፊልም ነበር እና የሚጀምረው የኒክሌር ቦምብ ፈንድቶ በነጋታው ከዛ ነው የሚጀምረው። እና ኢትዮጵያ አሁን ባለችበት ሁኔታ ህዝብ ለህዝብ መገዳደል ከቀጠለ ምንድን ነው የሚሆነው የሚለውን በነጋታው የሚሆነው። ልዩነታችን ላይ እያተኮርን ከሄድን ልዩነት ማብቂያ የለው። በአንድ በኦሮሞ ውስጥ እኔ መቶ ልዩነቶች ማግኘት ይችላሉ። ሻሸመኔ ኦሮሞ፣ እና አሰላ፣ ነቀምት፣ አምቦ መሀል ልዩነት ማግኘት ትችላለ። ሌላው ቀርቶ በአንድ ትግራይ ውስጥ ብዙ ልዩነት ማግኘት ትችላለ፣ ተንቤን፣ አድዋ ምናምን እያሉ። ግን አቶ ሙሉጌታ እንዳሉት አንድ መሆን ማለት ሁላችንም እስላም መሆን ክርስቲያን መሆን አይደለም፣ ቋንቋችን አንድ መሆን አይደለም ባህላችን አንድ መሆን አይደለም። አንድ መሆን ማለት አብሮ መኖር ከሚለው ኮንሰፕት የመጣ ነው፤ አንድ ቤተሰብ ማለት ነው። አንድ ቤተሰብ ውስጥ ወንድ አለ፣ ሴት አለ፣ እናት፣ ሁሉም የተለያየ ሮል አለው፣ ሁሉም የተለያየ ድርሻ አለ እና ፖለቲሽያኖች ቃላቸውን መቻቻል፣ መግባባት፣ መተሳሰብ፣ የጋራ ጥቅም መረዳዳት ብለው መፈቃቀር ደረጃ መድረስ አለባቸው። ያንን ደግሞ መንግስት ለምሳሌ የኤጁኬሽናል ፖሊሲ ያወጣል፣ ፌዴራል መንግስት ሰርቲፋይ ያደርጋል። ተማሪዎች ከተለያየ ደረጃ ሲጨርሱ የተወሰኑ የዜግነት መገንቢያ መሰረታዊ የሆኑ ትምህርት እንዲሰጥ ማድረግ መቻል አለበት። አሁን ባለው ሁኔታ ላይ ደግሞ በየትምህርት ቤቱ ውይይት መካሄድ አለበት። በየአካባቢው ውይይት መደረግ አለበት። የፈረሱ ድልድዮች በጣም ብዙ ናቸው። ድልድይ መገንባት መጀመር አለበት። ሌላው የፖለቲካ ድርጅቶች ብላል የፖለቲካ ድርጅቶችና ሕዝብን መለየት መቻል አለበት። የፖለቲካ አመለካከትን ከሕዝብ ጋር አንድ ላይ አድርገን ህዝብ ላይ ስድብ፣ የማያስፈልጉ ቃላቶች መጠቀም ራሱ አጸያፊ መሆኑን ወላጆች ማስተማር ልጆቻቸው፣ እኛም ያንን በተደጋጋሚ መናገር፣ የምትፈልገውን የምታስበውን መግለጽ አንድ ነገር ነው። ብሔሮችን መሳደብ፣ ማንቋሸሽ፣ የትንሽ ሰውና የባለጌ ጸባይ እና ብልግና መቆም አለበት። ጨዋነት ማለት አንዱ መሰረቱ የሌሎችን የአካባቢ ያሉትን ሰዎች መብት በተለያየ መልኩ አክብረህ ሀሳብህን መግለጽ መቻል የሰውን ድርሻ ማክበር የሚገባውን ለመብትም ሆነ የሰውነት መብቱን ማክበር እና እማያቸው ኢትዮጵያ ውስጥ የተለያዩ ፎርሶች አሉ፣ ኃይሎች አሉ። አንዳንዶቹ ኢትዮጵያ የሚባለው እንደ ሀሳቡ ራሱ የማይደግፈዋል፣ የተለያየ በታሪክ የደረሰ ችግር ጠቅሰው እኛ ከዚህ በኋላ መብታችንን ማስከበር ይላሉ፣ ግን ዋና ዓላማቸው መገንጠል የሆነ ሰዎች አሉ። ያን የሚፈልጉ አሉ። እነዛ የግለሰብ የአንዳንዱ ግለሰብ አመለካከት ሊሆን ይችላል። ብዙም ትንሽም ሊሆን ይችላል። ከነሱ ጋር የምታደርገው ውይይት እና ፌዴራል እና አህዳዊ ምናምን ብለው የሚጨቃጨቁት ደግሞ ከነሱ ጋር የምታደርገው ውይይት የተለያየ መሆን አለበት። ምን አይነት ሲስተም እንገንባ የሚለው ላይ አይ ቲንክ አሁን የኢትዮጵያ ያለው ህዝብ ፌዴራል ሲስተም የሚለውን እንደው በደንብም ባይገባው ሰቡ በሀሳብ ደረጃ የተቀበለው ይመስለኛል። ከዛ አልፈን ምንድን አይነት ፌዴራል ሲስተም ምን አይነት ነው ፌዴራል ሲስተም ማለት? የግለሰብ መብት እንዴት ሊከበር ይችላል ዜጋ እንዴት እንመሰርታለን የሚለው ውይይት ግን አልተጀመረም እና ያንን በስፋት ውይይት ማካሄድ የናሽናል ዳያሎግ በተለያየ ደረጃ በተቻለ መጠን ደግሞ በአርባና በሀምሳ ሰው ደረጃ ቢካሄድ ጠቃሚ ይመስለኛል አለበለዛ አሁን የምንሄድበት አካሄድ በጣም የሚያስፈራ ለሀገራችን ከፍተኛ አደጋ የሚያመጣ ብዙ ሰው ሊያልቅበት የሚችል አካሄድ እየሄድን ነው። አንዳንድ ቦታ ላይ እና ቅድም ቶም ልጌታ ስሙን መጥራት አልፈልግም ብለው ነበር። ሩዋንዳ የተፈጠረው ነገር ኢትዮጵያ ውስጥ ላይፈጠር የሚችልበት ምክንያት ብዙ የለም። በዚህ ከቀጠል ካላስተካከልን ቢኮዝ ኢትዮጵያ ሕዝብ ትልቅ ነው፣ ጨዋ ነው። ምን እንደምንለው ሁሉ ጭካኔ ደግሞ ለማድረግ ካፓሲቲ ብቃት ወይም ፍላጎት ያላቸው ብዙ ሰዎች አሉ፣ ደግሞ እንዳሉም አይተናል። ስለዚህ የሰውን መብት የሚነኩ ሀሳባቸውን በኃይል ለማስፈጸም የሚፈልጉ ላይ መንግስት ጠንካራ አቋም መውሰድ አለበት። መንግስት የሚያስፈልገውን ለማገዝ ደግሞ የኢትዮጵያን ህልውና ጥያቄ ላይ ያስገባ ጊዜ ስለሆነ ማንኛውም ኢትዮጵያዊ ውጭም ያለ ኢትዮጵያ ያለ በተለያየ በሚችለው መስክ የሚችለውን በሙሉ በማድረግ የማያስፈልጉ ቅድም የጠቀስኳቸውን አይነት የጥላቻ ንግግር፣ የጥላቻ እንቅስቃሴ የሚያረጉትን በማውገዝ በመገሰጽ አስፈላጊም ከሆነ ያሉበት ሀገር ያለውን አገር ህግ ተጠቅሞ ህግ ፊት እንዲቀርቡ በማድረግ ሁሉም ድርሻውን መወጣት ያለበት ጊዜ ይመስለኛል። አመሰግናለሁ። የውይይታችን መቋጫ አቶ ይልማ በተስፋው መንገድ ገፋ አድርገው የሚሰጡት ምላሽ ይሆናል። ይህ የሳምንታት በፊት ድንገት ብዙዎችን እንዳስደነገጠ አሁን የነሳናቸውን አሳሳቢ ሁኔታዎች እንደከሰተው ሁሉ ከዚህም አሻግሮ ማየት ይቻላል የሚለውን እርስዎ ተስፋ ወደሚያደርግ የህይወት አመለካከት እንደሚያዘነብሉ እረዳለሁ። ከጥቂት ሳምንታት በፊት ይሄ ድንገት ከመሆኑ በፊት ብንነጋገር ምናልባት ኮቪድ-19 ሊሆን ይችላል ለኢትዮጵያ ትልቅ ፈተና ተድርጎ የሚታየው ወይንም ደግሞ ከግብፅ ጋር የገባችው ፍጥጫ ነበረ፣ ብዙዎች የሚወያዩበት የሚነጋገሩበት። በእርግጥ በዚያን ሰዓትም የፖለቲካ ፍጥጫው የቡድኖች እንካሰላንቲያው እያየለ መቶ ነበረ። ነገር ግን እንዲህ ያለ ድንገተኛ ነገር አልተጠበቀም። የመጣበትም መንገድ የተለየ ነው እና አብዛኛውን ነገራችንን ወደዛ የወሰደው ይመስላል። ኮቪድ-19 በሚታሰብበት ጊዜ እዚህ የምኖርበት ዩናይት ስቴትስን ጨምሮ ታላላቆቹን ሀገሮች እንዴት እንዳንበረከከ አይተናል እና ለኢትዮጵያ ያሉ ሀገሮች አፍሪካ ውስጥ ምን አይነት እልቂት ያመጣ ይሆን ወይስ እንደ በተአምር እንድን ይሆን ኢትዮጵያ ከዚህ ማጥ መውጣት ትችል የሆነው ነበር። አሁን ግን ከሁሉም ስንወጣ የአባይ ጉዳይ ሌሎች የሚደረጉ ድርድሮች ምናልባት መልካም እድል ይሰጡ ይሆናል ተብሎ ተስፋ ተደርጓል። የተቋጨ ነገር ባይኖርም ኮቪድ-19 በዚህ ድንገት ጭራሽ የተወሳሰበ ይመስላል። የማይታወቅ መንገድ ነው ይሄ አሁን የገባንበት። የእርስ በእርሱ ግጭት ሌላ አሳሳቢ ነገር ደቅነዋል። ከነኚህ ሁሉ ስንወጣ ቅድም ባላቸዋቸው መንገዶች መዳረሻው የሚታይ ከሆነ እንደው ከርቀት የሚታይም ብርሃን ካለ በተስፋ ብንዘጋው ይህን ሰዓት የሚከታተሉ አድማጮች፣ ተመልካቾቻችን ያን ተስፋ ይዘው የሚነጋገሩበት መጀመሪያ ሀሳብ ብናደርገው የሚታየት ነገር ካለ ወደ ውስጥ በየግል ዜጎች ራሳቸውን መመርመር ያለባቸውን ጥያቄ ጀምሮ ሁሉም ዜጋ ሁሉም ሰው ሊያደርገው የሚገባ ነገር ያለ ይመስላልና ምን ይታየታል? ተስፋ የሚሰጥ ነገር አንድ ሌበር ሚን ሊደር ነበር። ዛሬ ተደርግ ጊዜ ነው እና ብዙ አልተማረም፣ ግን በጣም ብልህ ሰው ነበር። እና ስሙ አሁን ለጊዜው ተዘንግቶኛል። እና ስብሰባ ላይ አንድ የሚለው ነገር አለ። አጭር ብርድ ልብስ እግርና ራስ ስታጣላ ታድራለች ይላል። የኢትዮጵያም የአልበለጸጉ ሀገሮችም ችግር ይሄ ነው። ፍላጎታችን ኒዳችን ብዙ ነው። ሪሶርሳችን ሊመግል ከዚህ ለመውጣት ነው የሆኑ ጥቅም እና ዛሬ ላይ ሆኜ ሳይሆን ኮቪድ ትልቅ ፈተና ነው፣ ግን ትልቅ ፈተና የሚሆነው የበለጸገ ኢንዱስትሪ ኢንተርዲፔንደንት የሆነ ኢኮኖሚ ላላቸው ሀገሮች ነው። እንደ ኢትዮጵያ አግሬሪያን የሆነ ሀገር ይህን ያህል ሲሪየስ ቻሌንጅ አይደለም። ሰው መሞቱ ያሳዝናል፣ ምንላል ግን ካታስትሮፊክ የሆነ ትሪሊየን ዶላርስ ፓምፕ እንዲሆን ኢኮኖሚ ውስጥ የሚያስገድድ ሁኔታ የለም። ከዛ አንጻር ያንን የእኔ አመለካከት በሁለተኛው ደግሞ አሁን ባለንበት ምዕራፍ ላይ ችግር ብዙ አስተምሮናል። አሁንም እንድደግመው እፈልጋለሁ። ከዚህ የምንሻገረው አንድ ኮንሰንሰስ ያለው አመራር ተቀብለን እድል ሰጥተነው እንዲሻገር ማድረግ ስንችል ነው። ዶክተር አብይ አህመድ ካየሁት ካዳመጥኩት፣ አንደኛ ቀና ሰው፣ ሁለተኛ አንብቦ የሚረዳ ሰው ሶስተኛ ቅድም ካልናቸው ኢትዮጵያዊ ባህል የምንላቸው መከባበር፣ ሰው ላይ ጭካኔ ያለመድረስ፣ ለአንዱ መቆም፣ ያንን በዛ በዚህ በሁሉ የሚያምን ሰው ይመስለኛል። የካብኩት እንዳይሆን እየሰጋው ነው የምናገረው። ግን አሁን ባለንበት ሁኔታ የዶክተር አብይ ፓወር ቤዙ የኢትዮጵያ ሕዝብ ነበር እና አሁን ፓወር ቤዙን አቷል እያሉ የሚጽፉም አያለው፣ አላልጣ ምክንያቱም ፓወር ቤዙ የትም ክልል ይሁን ሰላም፣ ሴኪሪቲ በተደጋጋሚ ሁለቱም ተሳታፊዎች እንዳሉት ሴኪሪቲ ሰላም በዛ ላይ ደክሟል። በዛ ላይ የአጀጅመንቱ የማስታመም የማስተናገድ እንትኑ ከመጠን አልፎ ሄዷል። አሁን የመንግስታዊ እርምጃ ህግን የማስከበር እርምጃው ላይ ጠንካራ መሆን አለበት። ህዝቡ ደግሞ ጠንካራ መሆኑን ማየት ማመን መቻል አለበት። የተጠራጠረው የደጋፊ ቤዝ መሰረት ከጥርጣሬ እንደገና ወደ ድጋፍ ወደ አብሮ ወደ መስራት የሚሸጋገርበት ወቅት ይሆናል። ሰው የሚለካው ይሄ መንግስት በሚያደርገው ከዚህ ተነስተን ወደሚቀጥለው ምዕራፍ በምንሄድበት ጊዜ በሚወስደው ቆራጥነትና አስተዋይነት ነው። ሰው የቆራጥነቱ እና የመንግስት ኃይል በአግባቡ የመጠቀም ጥያቄ ላይ ገብቶ የነበረው አሁን እዚህ ላይ ፀንቱ ማየት እንፈልጋለን ከተቃዋሚ ወገኖች ጋር ንግግር በማድረግ ይሄ አይነት ትርክት የትም አላደረሰንም፣ የትም አላደረሳችሁ። ተከታዮች ካሏችሁ፣ አድባጮች ካሏችሁ ፕሮሚስ የምታደርጓቸው ነገር ስታደርጓቸው የነበረ የራሳችሁ መንግስት የራሳችሁ ዋቴበር ሌላው ወጥቶ የሚለው ነገር ሁሉ የትም የሚደርስ አይደለም። ተከታዮቻችሁን ትንሽ የሚሆኑ ትልቅ ይሄንን አርቃችሁ አስተካክላችሁ ማስተማር ፍላጎታችሁ ከሆነ ከተስማማችሁ የዴሞክራቲክ ማህደሩ የራይትስ ማህደሩ ሁሉ አለ። ከዚህ ውጭ ግን እነዚህን ራይቶች ልታገኙችሁ ከህገ መንግስቱ ውጭ ከሰብአዊ መብት ውጭ የፈለጋችሁትን ሬዲዮ ከፍታችሁ ቴሌቪዥን ከፍታችሁ ማድረግ አትችሉም። ከዛ በመለስ ባለው ጉዳይ ለመነጋገር እንችላለን። የጋራ መንገድ መቀየስ እንችላለን። ይህ መሆን ያለበት ይመስለኛል። መልካም። በምርጫውም ጎራ ተስፋ መስጠት ያስፈልጋል ነው ያላችሁት። ውይይታችንን ቋጭተናል። ሰፊ ውይይት ነው ያደረግነው። በኢትዮጵያ ወቅታዊ ሁኔታ ይልቁንም በገጠሙ ፈተናዎች እና በመጪው እጣዋ ዙሪያ ሰፊ ውይይት አድርገናል። ተመልካቾቻችን አድማጮቻችን፣ እርስ በርስ የሚነጋገሩበት የሚወያዩበት እንደሚሆን ገምታለው። እናንተንም በመሰል ሌላ ውይይት መልሰን እንደምናገኛችሁ ተስፋ አድርጋለው። አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ሙሉጌታ አረጋዊ ከአዲስ አበባ ኢትዮጵያ፣ አቶ ደረጀ ደምሴ ከቦስተን ከዚሁ ከዩናይትድ ስቴትስ እንግዶቼ ለጊዜያቸው እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አሉላንና እና እንግዶቹን እናመሰግናለን። የአሜሪካ ጠቅላይ ፍርድ ቤት ውሳኔና የጥገኝነት ጉዳይ ቀጥሎ የሚቀርበው ውይይት ርዕስ ይሆናል። ዩናይትድ ስቴትስ በቅርቡ ጥገኝነት ጠያቂዎችን በተመለከተ ጠቅላይ ፍርድ ቤት ባሳለፈው ውሳኔና ያንን ውሳኔ ተከትሎ በተሰራጩ ዘገባዎች ዙሪያ ግልጽ ያልሆኑና መብራራት የሚገባቸው ጉዳዮች መኖራቸውን ለዝግጅት ክፍላችን ማብራሪያ የሰጡ ሁለት እንግዶች ማቅረባችን ይታወሳል። ውሳኔው በጣም ውሱን በሆኑ ጉዳዮች ላይ ያተኮረ እንጂ ሁሉንም ጥገኝነት ጠያቂ የማይመለከት መሆኑን ነው ያስረዱት። በደረጀ ደስታ የሚዘጋጀው ኢትዮጵያውያን በአሜሪካ ቀርበው ለአድማጮቻችን ማብራሪያውን የሰጡልን በካሊፎርኒያ ሳን ሆዜ ከተማ የሚገኙት ጠበቃ የሚጌታቸውና ሎስ አንጀለስ የሚኖሩት ጠበቃ ሙሉመቤት አለማየው ናቸው። እንከታተል። ሰላም ጤና ስጥልን አድማጮች። ዛሬ በካሊፎርኒያ ሳንሆዜ የሚገኙት የሕግ ጠበቃ የሚጌታቸውና እንዲሁም እዚያው በካሊፎርኒያ በሎስ አንጀለስ የሚገኙት ሌላኛዋ የሕግ ጠበቃ ሙሉ መቤት አለማየሁ የዛሬው የኢትዮጵያውያን በአሜሪካ እንግዶቻችን ናቸው። ሰሞኑን በተሰማው የአሜሪካ ጠቅላይ ፍርድ ቤት ውሳኔ ዙሪያ ያላቸውን የባለሙያ አስተያየት ያካፍሉናል። በቅድሚያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት በአሜሪካ የጥገኝነት ጥያቄ አቅርበው ማመልከቻቸው በኢሚግሬሽን ባለስልጣ ባለስልጣናት ውድቅ የተደረገባቸው ስደተኞች ይግባኝ ማለት ህገ መንግስታዊ መብት የላቸውም ሲል መወሰኑ ተዘግቧል። ዘገባው ግልጽነት የጎደለውና መብራራትም የሚገባው መሆኑን የህግ ባለሙያዎቹ ያምናሉ። ለመሆኑ ይህ ውሳኔ ምን ማለት ነው? ከዚያ በፊት ውሳኔው ራሱ ምንድን ነው የሚለው ሙሉ መቤት አለማየሁ በሚሰጡን ማብራሪያ እንጀምራለን። ውሳኔው የሚለው ምንድን ነው? ኤክስፐዳይትድ ሪሙቨል ወይም ደግሞ በተጣደፈ ፕሮሰስ ወይም ሂደት አገር ውስጥ እንዳይገቡ መወገድ ይገባቸዋል ብለው የሚገምቷቸው የሚወስኑባቸውን ሰዎች ላይ ይግባኝ የማድረግ መብታቸው ወይም የጥገኝነት ጥያቄ የማቅረብ መብታቸው ምን ያህል ነው አሜሪካን ሀገር ውስጥ የሚለው ላይ ነው እና ይሄ ውሳኔ የሚመለከተው ከመጀመሪያው አሜሪካን ሀገር ውስጥ ለመግባት በቦርደርም ሆነ በአይሮፕላንም መጥተው ኤርፖርት ውስጥም ሆነ በምንም ዓይነት ፖርት ኦፍ ኤንትሪ ጋር በመድረስ ምንም አይነት ቪዛ ከሌላቸው አሜሪካን የፈቀደላቸው እንዲገቡ የሚያስፈቅድላቸው ቪዛ ከሌላቸው በአስቸኳይ በሆነ መንገድ በኤክስፐዳይትድ ሪሙቭን ሊመልሳቸው ወይም ሊያግዳቸው ይችላል ከመግባት ይላል ህግ፣ የአሜሪካን ኢሚግሬሽን ህግ። እና እነዚህ ሰዎች ማድረግ የሚችሉት ምንድን ነው? ፍራቻ ካላቸው፣ ወደ ሀገራቸው የመመለስ ፍራቻ ካላቸው የጥገኝነት ጥያቄ ማቅረብ እፈልጋለሁኝ ይላሉ እና ያንን የጥገኝነት ጥያቄ ለማቅረብ የሚችሉት ፕሮሰሱ እንዴት ነው? ምን ያህል ድረስ ነው የሚታይላቸው ወይም ሪቪው የሚደረገው የሚለው ላይ ነው እንግዲህ። ይሄ ውሳኔ የመጣው የሚጌታቸው እዚህ ላይ የሚጨምሩት ካለ ይሄ ውሳኔ በጣም ውሱን የሆነ የጠቅላይ ፍርድ ቤት የሰጠው ውሱን በሆነ ጥያቄ ላይ ነው። ማለትም የአንድ ሰው ድንበር ላይ ያለ አገር ውስጥ ገብቶ ነዋሪ ያልሆነ አዲስ መጤ ሰው ምን ያህል ነው መብቱ? የይግባኝ መሰማት መብቱ ምን ያህል ነው? በእስር ቤትስ ቆይቶ መታሰሩ ምን ያህል ነው የሚለውን ጥያቄ ነው የፈታው። እና በመሰረቱ በጣም ባጭሩ የዚህ ውሳኔ ነገር ብናየው፣ አንድ ሰው ለአገሩ እንግዳ የሆነ አገር ድንበር ላይ ጥገኝነትን ጠይቆ በአስቸኳይ ያ የሰጠው ኦፊሰር ከሀገር ውጣ ብሎ ካለው ያ በቂ ነው እንጂ ወደ መደበኛ ፍርድ ቤት ገብቶ ጉዳዩ እንደገና እንዲታይለት በይግባኝ እንዲገመገምለት መብት የለውም ወደሚል ውሳኔ ነው የደረሰው። ይሄ ማለት እንግዲህ ከታች የነበረው ይግባኝ ሰሚ ፍርድ ቤት አይ ማንኛውም ሰው ሊታሰር አይገባም፣ ከጦርነትና ከምናምን በስተቀር ታስሮ ሊቆይ አይገባውም እና የታሰረበትን ምክንያት ይግባኝ ሊል ይችላል ብሎ ነበረ። ይሄ ጠቅላይ ፍርድ ቤት ግን ነው የለም፣ ያ ውሱን ነው መብቱ ህግ አውጪው የሰጠው። በዘጠኝ ዘጠና ስድስት ዓመተ ምህረት ያወጣው ህግ የሚለው እዛው ላይ መጣ፣ ጥያቄውን ጠየቀ፣ ጥያቄው እምቢ ተባለ። በዛው በአስቸኳይ እንዲወጣ ነው እና በአስቸኳይ እንዲወጣ የሚለውን ያጸድቃል የሚል ነው እንግዲህ ባጭሩ። ይሄ ጠቅላይ ፍርድ ቤቱ ውሳኔ የሰጠው ውሳኔ ማንን ነው የሚመለከተው? ይሄ ውሳኔ የሚመለከተው ኤክስፐዳይትድ ሪሙቭል ማለትም በተጣደፈ ሂደት ውስጥ እንትን እንዲታገዱ አፕላይ ለሚያደርግባቸው ሰዎች ማለት ነው። ማለትም እንግዲህ ኤክስፐዳይትድ ሪሙቭል ውስጥ የሚገቡት ሰዎች እነማን ናቸው ብንል የመግቢያ ፈቃድ ቪዛ የሌላቸው እዚህ ሀገር ሁለት ዓመት በተከታታይ ፊዚካሊ መቅረት እዚህ መቀመጣቸውን ማሳየት የማይችሉ ሰዎች ካሉና ከተያዙ፣ ሌላው ደግሞ ከአስራ አራት ቀን ወይም ከሁለት ሳምንት ወይም ከሀንድረድ መቶ ማይልስ ጊዜ ውስጥ በአሜሪካን ሀገር ውስጥ በመግባቱ ጊዜ ውስጥ የተያዘ ሰው ማለት ነው። እና እነዚህ ሰዎች እነዚህ እነዚህ እንግዲህ በሶስቱ አይነት የምንላቸው ሰዎች በሚያዙበት ጊዜ በአሜሪካን ኢሚግሬሽን ኦፊሰሮች የጥገኝነት ጥያቄ ማቅረብ እንፈልጋለን ሲሉ ማመልከቻ ማስገባት እንፈልጋለን ጥያቄ ማግባት ማስገባት እንችላለን ሲሉ የሚሄዱት ፕሮሰስ አላቸው፣ እንደ ማንኛውም እንደሌላው ሰው ከነዚህ ውጭ የሆነ ሰው ገብቶም ሆነ የቆየም ከነበረ ሙሉ ማመልከቻውን ቀጥታ ያሳለም ማመልከቻውን ቀጥታ ማስገባት ይችላል። አሁን እነዚህ ሰዎች እንግዲህ ምን ደረጃ ላይ ናቸው? ያንን የጥገኝነት ማመልከቻ እንኳን ለማስገባት ይፈቀድላቸዋል ወይ ተብለው የሚታዩ ሰዎች ናቸው። ሶ እነዚህን ሰዎች ብቻ ነው የሚያካትተው። በዚህ አይነት ገብተው የጥገኝነት ማመልከቻ ለማስገባት ይፈቀድልን ለሚሉት በቅድሚያ ለማስገባት ይችላሉ ወይ ሊፈቀድላቸው ወይ የሚለውን ፕሮሰስ ማነው የሚለውን ስክሪኒንግ የሚደረጉት ሰዎች ብቻ ናቸው። ይሄ ውሳኔ የሚመለከታቸው አሳይለም ጠያቂዎች አሉ። ወደዚህ ሀገር ሲመጡ አንደኞቹ አሁን እንዳላቸዋቸው በድንበር በኩል የሚገቡ ናቸው። ሌሎቹ ደግሞ ወይም አገር ውስጥ ገብተው የቆዩም ሊሆን ይችላል ወይም ደግሞ በአውሮፕላን ማረፊያዎች በኩል የገቡ ሊሆኑ ይችላሉ። በቪዛ የመጡ በተለያየ ምክንያት ወደ አሜሪካን አገር ህጋዊ በሆነ መንገድ የመጡ ግን እዚህ ሀገር ለመቅረት የወሰኑ ሊሆኑ ይችላሉ። እዚህ ላይ ማስረዳት የምፈልገው ምንድን ነው? በአብዛኛው አንድ ሰው ለምሳሌ ወደ አሜሪካን ሀገር በአውሮፕላን ሲገባ የራሱ ቪዛ ይዞ ነው የሚመጣው። ያ ቪዛ ምናልባት የቱሪስት ቪዛ ሊሆን ይችላል፣ የተማሪ ቪዛ ሊሆን ይችላል፣ የተለያየ አይነት ነገር ሊሆን ይችላል። ግን እዚህ ሀገር በህጋዊ እንዲገባ የሚያስችለው ፍቃድ ይዞ ነው የሚገባው። በዛ አማካኝነት ነው ከድንበር የሚሻገረው ማለት ነው። አንዴ እንደዛ አድርጎ ድንበር ተሻግሮ ለገባ ሰው በቀጥታ ማመልከቻ የአሳይለም ጥያቄ ካለው ወደ አገሩ የመመለስ ፍራቻ ካለው ጥገኝነት ማመልከት የሚፈልግ ከሆነ በቀጥታ ማመልከቻ ቅጹን በመሙላት ከዛ የአሳይለም ፕሮሰሱን ይጀምራል ማለት ነው። የአሳይለም ፕሮሰስ መጀመሪያ ፋይል ካደረገ በኋላ የአሳይለም ኦፊስ የሚባል አለ። እዛ ይቀርብና ቃለ መጠይቅ ተደርጎለት፣ በቃለ መጠይቁ አሳማኝ ከሆነ የአሳይለም ኦፊሰር አሳይለም የመስጠት መብት አለው። እንደገና ደግሞ እሱ ያላመነበት ከሆነ ወደ ፍርድ ቤት ይመራዋል። ያ ፍርድ ቤት እንደገና ጉዳዩን ያያል እንደ አዲስ። ያ ፍርድ ቤት አሁንም ውሳኔ ሰጥቶ ሊፈቅድለትም ሊከለክለው ይችላል። ከከለከለው ደግሞ ወደ ቦርድ ኦፍ ኢሚግሬሽን አፒል ወደሚባል ይግባኝ ብሎ እንደገና በይግባኝ እንዲታይለት ሊያደርግ ይችላል። ከዛ በኋላ ደግሞ ቦርድ ኦፍ ኢሚግሬሽን አፒልም ደግሞ ቢከለክለው ከዛ በኋላ በአለበት ክልል የሚኖረው ሰርክት ኮርት ላይ ማለትም መደበኛ ፍርድ ቤት ነው ይግባኝ ብሎ እዛ ይግባኙን ሊያሰማ ይችላል። በእኛ አካባቢ ለምሳሌ ናይን ሰርክት ነው ያለው። ናይን ሰርክት ጉዳዩን ሊያሰማ ይችላል። ከዛ እሱን ካሰማ በኋላ ዲናይድ ከሆነ እንደገና ወደ ጠቅላይ ፍርድ ቤት ድረስ ይግባኝ ማለት ይችላል። አሁን የተወሰነው የጠቅላይ ፍርድ ቤቱ ውሳኔ ወደፊት ባለው የጥገኝነት ጥያቄ ላይ ወይም ጠያቄዎች ላይ የሚኖረው አጠቃላይ አንደምታ ምንድን ነው የሚሆነው? ወል ወደፊት ማመልከቻውን ለሚያስገባ ወይም ይህንን ክሬዲብል ፊሩን አልፎ ማመልከቻህን ሙሉ ማመልከቻውን ማለትም ማመልከቻ ስንል አይ ፋይቭ ኤይት ናይን የሚባል ፎርም አለ። እሱን አስገብተህ ያሉህንም ማስረጃዎች አስገብተህ እንዲታይልን ተፈቅዶልሃል ተብሎ ያለ ሰው ከሆነ ምንም አይነት ለውጥ አላመጣም። የበፊቱም ላይ እውነት ለመናገር ምንም የክሬዲብል ፊሩም ላይ ምንም ለውጥ አላመጣም። ክሬዲብል ፊር ፕሮሰሱ ትክክል አይደለም ብሎ ቻሌንጅ ያደረገውን ነው ውድቅ ያደረገው። ስለዚህ አሁን እስከ ዛሬ ድረስ የነበረውን ህግ እንግዲህ ምንም አልለወጠም፣ ያለውን ህግ አጸና። ስለዚህ አሁን ጥገኝነት ማመልከቻ ላስገቡ ሰዎች ወይም ለሚያስገቡ ሰዎች የይግባኝ መብታቸው ምንም የተለወጠበት መንገድ የለም። ወይም የአሰራሩን እና የሚታይበትን ሁኔታ የለወጠው ምንም አይነት ነገር የለም። የዚህ የጠቅላይ ፍርድ ቤቱ ውሳኔ የሚስ እዚ ላይ እኔ በበኩሌ ከሙሉ ጋራ በጣም እስማማለሁ። አዲስ ነገር የለም ብዬ ነው የማስበው። ያለውን ነገር የምናውቀውን ነገር እሚያጸናው በእኔ በኩል ከዚህ ከጠቅላይ ፍርድ ቤት ውሳኔ ሌላ ይሄ አስተዳደር በነኝህ ባለፉት ሁለት ሶስት ዓመታት በአሳይለም ህግ ዙሪያ ያደረጋቸው በጣም የብዙ መብቶችን የሚወስዱ መብቶችን የሚገቱ ብዙ ነገሮች አሉ። የበለጠ የሚያሳስበን የአሳይለምን ሁኔታ ሙሉ ለሙሉ አስተዳደራዊ ለውጥ ከሌለ በስተቀር እኛ እንደምናውቀው ይቀይራል ብለን የምንለው በየሳምንቱ በየአስራ አምስት ቀኑ የሚወጡ አዳዲስ መመሪያዎች፣ ፖሊሲዎች በይግባኝ ሰሜን ደረጃ የሚወጡ አንዳንድ ውሳኔዎች በአንዳንድ መንገድ ነገሮችን እንዳይመለከቱ ለማጥበብ ለመወሰን የሚደረጉት የበለጠ አስጊ ናቸው ብዬ አስባለሁ። ከዚህ ይልቅ በጣም በጣም አመሰግናለሁኝ። እኛም እናመሰግናለን። በጣም፣ እና እናመሰግናለን ደረጃ ይህንን አትሊስት ብዙ ሰው ሀሳብ ይዞት ስለነበረ ማመልከቻ ያስገባ ሰው በሙሉ ደንበኞቻችንም ይሄ ነገር እኔን ይመለከታሉ ብለው በጣም የተጨነቁበት ሁኔታ ስለነበረ ለማብራራት እና ለማስረዳት እንድንችል ስለሰጠህ ኦፖርቹኒቲውን በጣም እናመሰግንሃል። በካሊፎርኒያ በሎስ አንጀለስ እና ሳን ሆዜ የህግ ጠበቆች የሆኑትን ሙሉ አለማየሁና የሚጌታቸውን አመሰግናለሁኝ። ለአሜሪካ ድምጽ ደረጀ ደስታ ነኝ። መልካም ጊዜ ዜናዎችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች ዝግጅቶቻችንን በዌብሳይታችን ላይ ለመከታተል ለምትሹ አድማጮች አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። በፌስቡክ አት ቪኦኤ አምሐሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ብትፈልጉን ታገኙናላችሁ። በእጅ ስልካችሁ ከሆነ ደግሞ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ አለን። የሁድ ምሽት ዝግጅቶቻችን ይቀጥላሉ። ተከታዩ ዝግጅት ደግሞ ትውስታ ነው ወይም ትዝታ አያረጅም የራዲዮ መጽሔቱ ንጉሴ አክሊሉ የአርባ ዓመት ትውስታውን የሥራ ባልደረባውን እማኝ አድርጎ ያጫውተናል አብረን እናድምጠው የሁለት ሺህ ዐሥራ ሁለት ዐሥራ ሁለተኛ ወር መጀመሪያ እሁድ ሰላምታዬ ለአድማጮቻችን ይድረስልኝ የዛሬው ዝግጅቴ ትዝታ አያረጅም ምንም ቢጠወልግ ሰውነት ቢጃጅም፣ የሚለውን የምኒልክ ወስናቸውን ዘፈን አስታወሰኝ። ትዝታ አያረጅም አዎ አያረጅም። ልክ የዛሬ አርባ አራት ዓመት ኢትዮጵያ አስረኛውን የአፍሪካ ዋንጫ እግር ኳስ ውድድር አዘጋጅታ ነበር። ከዚያ ቀደም ብሎ ደግሞ ደርግ የቀዳማዊ ኃይለሥላሴ መንግስትን ገልብጦ ስልጣን ላይ ወጥቷል። የውድድሩ መዘጋጀት ስፖርታዊና ፖለቲካዊ አንድምታ ነበረው። የኢትዮጵያ ብሔራዊ ቡድን የመጨረሻው እንደው ጥሩ የሚባል ብሔራዊ ቡድን ነበርና ዋንጫውን ከሚወስዱት ሀገሮች መካከል ከፍተኛ ግምት ተሰጥቶታል። ሆኖም ግን በስፖርቱ መሪዎችና በስፖርት ጋዜጠኞች መካከል ከፍተኛ አለመግባባት ነበር። የስፖርት ጋዜጠኞች ከድሮ ተጫዋቾች ከቀደምቶቹ እነከሌ እነከሌ ይግቡ እያሉ ሀሳብ ሲያቀርቡ፣ አንዳንድ ጊዜም ማሰላለፉን ሲጽፉ፣ የስፖርት ባለሥልጣኖች ደግሞ ለዚህ የተመደቡ አሰልጣኞች ስላሉ እናንተ እዚህ ውስጥ አያገባችሁም እያሉ በዚህ ምክንያት ይነታረኩ ነበር። የብሔራዊ ቡድኑ አሰልጣኝ ጀርመናዊው ፒተር ረዳቱ ኢንስትራክተር መንግስቱ ወርቁ ነበሩ እና በዚህ ምክንያት ውድድሩ ተካሂዶ የኢትዮጵያ ብሔራዊ ቡድን ገና መጀመሪያው ላይ አሳዛኝ ተሸናፊ ሆኖ ከውድድሩ ሊወጣ ችሏል። በዚህ ወቅት አቶ ይድነቃቸው ተሰማ የኢትዮጵያ ፉትቦል ፌዴሬሽን የክብር ዋና ጸሐፊነት ስልጣናቸውን ያስረክቡ ነበርና በአዲስ አበባ ማዘጋጃ ቤት በተደረገው ስብሰባ ላይ አስረኛውን አፍሪካ ዋንጫ አዘጋጅተን አጣን። ዋናው ዓላማችን ዋንጫውን መብላት ብቻ ሳይሆን በሀገራችን ውስጥ ያለው ሁኔታ ሰላማዊ መሆኑንም ለማሳየት ተብሎ የተደረገ ነበርና ዋንጫውን ባናገኝም ውድድሩ መካሄዱ ራሱና በጥሩ ሁኔታ መከናወኑ በቂ ነው። ጋዜጠኞች እንደ አሰልጣኞች ሆነው የተጫዋቾቹን አሰላለፍ ይጽፉ ነበር በሬዲዮ በጋዜጦች በመጽሔቶች በቴሌቪዥን ሳይቀር ያን የሚሰሩ ደግሞ አሰልጣኞች አሉ እንዴት ይሆናል ሀገር እንደ ኢንስቲትዩት ፓስተር ጥንቸሎች የቀማሚዎች ሁሉ መፈተኛ አይደለችም የምትቀበለውም አንድ ሐኪም ያዘዘላትን መድኃኒት ነው ብለው ተናግረው እንደነበረ አስታውሳለሁ እና እንደው ባለፉት ተከታታይ ሳምንታት ስናቀርበው የነበረው ሰሎሞን ተሰማ ካረፈ አርባ አመት ሆነው አስታወስን ስራዎቹን። ለመሆኑ ሰሎሞን ለምንድን ነው ከስፖርት ቤተሰቦች ኃላፊዎች ጋር ተጋይቶ የነበረው? ምክንያቱ ምንድን ነው? የቀድሞው የኢትዮጵያ ሬዲዮ አንጋፋው የስፖርት ጋዜጠኛ ይህን በርበሩ ምትኬ እንዲህ ያጫውተናል። ሰለሞንና ስፖርትን ለይተ ማየት አትችልም በምንም ታሪክ ምልህ። ለህይወቱም ማለፍ እኮ ምክንያቱ እሱ ነው። ምክንያቱም ሰለሞን ከኢትዮጵያ ስፖርት አመራሮች ጋራም ግጭት ይፈጠር የነበረው በዚሁ ምክንያት ነው ስፖርቱን በጣም ይወድ ስለነበረ እናንተ ብቻ አይደላችሁም ለስፖርቱ የቆማችሁት፣ እኛንም ይመለከታል እያለ የሚታገል ሰው ነበረ። እና በዚህ ምክንያት አመራሮች ጥርስ ውስጥ ገብቶ እንደነበረ በደንብ አስታውሳለሁ። እና ምን ስለ ስፖርት ምንም ምንም የሚመልሰው ነገር የለም። ሰውየው ደሙ ነው ህይወቱ ነው ማለት ትችላለህ፣ ሰለሞንና ስፖርት እና እኔ አዝናለሁ በእውነት ሊሰራ በሚችልበት ዘመን ነው እሱ የተቀጨው። አመሰግናለሁ። ይምበርበሩ ምትኬ እንደገና ልክ የዛሬ አርባ አራት ዓመት ልበልና ምሩፅ ይፍጠር ሞስኮ ውስጥ በሺ ዘጠኝ መቶ ሰባ ሁለት ዓ ም ተካሂዶ በነበረው የኦሎምፒክ ውድድር በአምስት ሺና በአስር ሺህ ሁለት የወርቅ ሜዳይ ያገኘበት ነበር። ይምበርበሩ ምትኬ በጋዜጠኝነቱ በስፍራው ተገኝቶ ነበርና ያንን ደግሞ የዛሬ አስራ አምስት ቀን ያጫውተናል። ትዝታ አያረጅም። ንጉሴ አክሊሉን እጅጉን አመሰግናለሁ። እውነትም ትዝታ አያረጅም። ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። ፕሮግራሙን የምትመራው ብርሃን ኃይሉ ነች። የማስተናግዳችሁ ቆንጅ ይታየ ነኝ። የሴቶች ጥቃት በስነ ልቡና ባለሙያ አይን የቀጣዩ ዝግጅት ርዕስ ይሆናል። የሴቶችን ጥቃት ለማስቆም በየጊዜው በመገናኛ ብዙሃን ላይ ከመነጋገርና ነጠላ የሆኑ ቅጣቶችን ከመበየን ባለፈ በቤት ውስጥ ያሉ ጠባሳዎች ላይ አጠንክረን መስራት አለብን ትላለች የስነ ልቡና ባለሙያዋ ትዕግስት ዋልተ ንጉስ። ከኤደን ገረመው ጋር ቆይታ አድርጋለች፣ እንደሚከተለው ይቀርባል። ትዕግስት ዋልተ ንጉስ በቱራማ ቴራፒ እንደሷ ትርጓሜ በአእምሮ ጠባሳ ዙሪያ የምትሰራ የስነ ልቦና ባለሙያና የእርቅ ማዕድ የሬዲዮ ፕሮግራም አጋር መስራች ናት። በሙያዋ ብዙ አይነት ግለሰቦችን የማገዝ እድሉ ያጋጠማት ሲሆን በአብዛኛው የስነ ልቦና ችግሮች ከባለፈው የህይወት ልምድና ተሞክሮ በተለይም ደግሞ በአስተዳደግ ምክንያት የሚከሰቱ የአእምሮ ጠባሶች ማመርቀዝ ምክንያት የተፈጠሩ በመሆናቸው ለማናቸውም አይነት ጥቃቶች መፍትሄው የታመመን ቤተሰብ ማከብ እንደሆነ ትገልጻለች። በጣም በልምዴ አሁን ያየሁት ምንድን ነው? ያልተሰራ የኋላ ታሪክ አለ። በተለይ ዘጠና ፐርሰንቱ ችግሮች የማሰበውን የታያቸው ኬዞች ሰዎች ካገኘዋቸው ሰዎች በኋላ ታሪክ ነው። ያ ማለት የልጅነት ታሪክ ያልተሰራ የልጅነት ታሪክ አለን እንዳል እንዲያውም እንደ ሀገር በጣም የሚያስደነግጠሽ ማለት እኛ ያለን የአስተዳደግ ልጆቻችንን የምናሳድግበት ዘይቤ በተወሰነ መልኩ ፈተሻ አለበት። ሁሉ ጊዜ ፍጥረት የቤተሰብ ይሄ የተዋቀረበት አወጣጠሩ ከየት አለበት ብዬ አስባለሁ። እንዲያውም እንዲህ ልገልጸዋለሁ። ብዙ ጊዜ እስራኤል እየታመመ ቤተሰብ ቤተሰብም ይታመማል። በነገራችን አካላችን እንደሚታመመው ሁሉ ቤተሰቡም ራሱ ይታመማል። እና እንግዲህ ፋንክሽነል ሳን እየመጣ የልጅነት አስተዳደር ሁኔታዎች እና ምንድን ነው ለእኔ የልጅነታችን ጊዜ ላይ ያመጣው ጠባሳ ዛሬ ላይ በጣም ትልቅ ቦታ አለው ብዬ አስባለሁ ምናልባትም አሁን ብዙ ጊዜ ይባላል እኛ ሀገር ይሄ የወንዶች የበላይነት አለ ወንዶች በጣም ሴቶችን ያጠቃሉ ይባላል እና አብዛኛውን ጊዜ ያው ህጉ ጫን ብሎ ይህኒ አመት አስራ አለው ይህኒ አመት ያክል እቀጥ አለው ሴቶች እኩል ናቸው ከወንዶች ያክል ብሎ በጣም ሚዲያው በጣም ይጮሃል ግን እኔ አንዳንዴ ለእኔም በራሴ የሚታይና እንዲ አንዳንዴ እኮ የሚጮበት መንገድ ራሱ ትክክል አይደለም ምክንያቱም ያልተሰራ ፓርታ ያልተሰራ ነገር አለ ቤተሰብ ከታመመ ከታመመ ቤተሰብ ውስጥ የሚወጣ ወንድ እኮ የታመመ ወንድ ነው የሚሆነው ልጆች የሚማሩት ከሚነገራቸው ይልቅ በማየት መሆኑን የምጠቅሰው የስነልቦና ባለሙያዋ ትዕግስት አልተንጉስ በዚህ ሳቢያ ልጆች ጥቃትን ከወላጆቻቸው እየተማሩ ያድጋሉ ትላለች። ብዙ ጊዜ የሚታየው በምግ ብቻ ሲቀጣ ስለምንመለከት ነው። ሲደበድባት ብቻ ነው የምናስተውለው። ግን በኢኮኖሚ ትቀጣለች። ይህ ማለት አዲስ ያደርጋቸዋል። በማኩረፍ እንደገና በመከልከል የሚያገኘው ይችላል። ማህበራዊ ህይወቷን እንደገና በማንቋሸሽ ሳይኮሎጂካሊ ራሷን ወደ ታች አድርጋ እንድታይ ማለት ነው። አሁን ይሄ ምን ይሆናል መሰለሽ ይሄ ልጅ ሲመለከት፣ አሁን ልጆች ብዙ ከምንነግራቸው ይልቅ የሚያዩት ነው የሚያስተምራቸው። በማየት ነው በጣም በመመልከት ቤተሰባቸው የሚያደርግ አባትና የምታደርገውን ነገር በማየት ነው ኢሚቴት እያደረጉ እየተለማመዱት የሚኖሩት ማለት ነው። ወደፊት ትልቅ ሲሆኑ የሚኖሩት እሱም ነው ብዬ ነው የማምነው እና አንድ ከሚማረው ነገር አንደኛው ቁልፍ ነገር ቁጭት ተሰሰር የሚማራል። አሁን እንግዲህ ቤት ውስጥ ምን አይነት ኢንቲሜቲ አለ በእናትና በአባት መካከል ይሄ ልጅ አሁን። ኢንቲሜቲ ማለት ምን ማለት ነው? ለት መደባደብ ማለት ሌላ ከመመ በሽታ ማስበው ልጁን በጣም አሁን የሰው ልጅ ፐርፌክት አይደለም፣ ምሉ አይደለም። ግን ምሉ እንዲሆን የሚፈልግ ቤተሰብ፣ እያንዳንዱ ነገር ልጆቹ ትክክል እንዲያደርጉ ደግሞ የሚቆጣጠር ቤተሰብ አለ። ልጁን መቼ ነው የሚወደው? ልጁ ትክክል ይሰራል። ልጁ ትክክል ካልሰራ ግን ቤተሰብ አይወደውም። እኛ ደግሞ ብዙ ጊዜ የምንለች ስነልቦና ባለሙያዎች ፍቅርን አትደራደርበት። ሌላ ነገር ልትደራደር ይችላለች፣ በነገሮች ላይ ግን በፍቅር በዚህኛውም ሁኔታ ልጁ ቢወድቅ ቢነሳ ቤተሰብ ይወደዋል። ኢትዮጵያ ውስጥ አንድ አራተኛ የሆነው ሕዝብ የአእምሮ ሕመም ሕክምና የሚያስፈልገው ቢሆንም የአእምሮ ሕክምና አገልግሎት ግን የሚያስፈልገውን ያክል የተስፋፋ አለመሆኑን የምትጠቅሰው ትዕግስት እሷ በምትሰራበት ማዕከል ውስጥም ለምክር አገልግሎት የሚመጡ ግለሰቦችን እርስ በርስ ሀሳብ ለማጋራትና በአንዴ ብዙዎችንም ተደራሽ ለማድረግ መንገድ መዘየዳቸውን ነው የምትገልጸው። እኛ ይሄ ነገር በጣም እየከበደን የሰውን ቁጥር እየጨመረ ከመጣ ትራማ ኢንፎርምድ ፕሩት ሳይኮ ኤዲኬሽን ጀመረ። ይሄ ማለት ምንድን ነው? ሰዎች በተለያየ ሹ ሊሆን ይችላል ቢሮ ሚመጡ የተለያየ ህመም፣ የተለያየ የኋላ ታሪክ ይኖራል ይችላል አንድ ላይ በግሩፕ ክብ ይሰሩና መሬት ላይ ቁጭ ብለን በተለይ ደግሞ ስቶሪዎችን እንጠቀማለን። ተረቶችን፣ ታሪኮችን፣ ምሳሌዎችን እንጠቀማለን። ሁለተኛ ደግሞ ስዕሎችን ደግሞ እንጠቀማለን። በሀገራችን የተሳሉ ማለት ነው። ምንድን ነው የምናደርገው? ሰብሰብ አድርገን ምክንያቱም ዋን ቱ ዋን ከሆነ ያንዳንዱ ሰው ካየን በጣም ይከብዳል። ትደርሹ ስብስብ ብለን ሰዎች ለስድስት ሳምንት ጮማ ላይ እንዲሰሩ እናደርጋለን። የሚገርምሽ ነገር አንዳንድ ሰዎች ፕሮፈስ ያደርጋሉ፣ አንዳንድ ሰዎች ቴንኪ ብሎን ይሄዳሉ፣ አንዳንድ ሰዎች ደግሞ እየገባቸው ነው አሀ ልካ ይሄን ባህሪ እያሳያል ነው ስራሬ ላይ ስራዬ ላይ ኑሬ ላይ ልካ እዛ ጋር አልሰጠሁት ይሸዋለኝ ማለት ነው። ስለዚህ ካውንስሊንግ ይፈልጋሉ ብለው ካውንስል የሚያየዋሉ አንድ ሰዎች ሃይማኖት አባት የሚያዩ ስለዚህ ለእኔ ምንድነው አሁን እኔ ሰጀስት አድርጌ ብትይ ምንድነው እንደ ትምህርት ቤት የግሩፕ ሳይኮ ኤዱኬሽን ፕሮግራም ያስፈልገናል። የስነ ልቦና ባለሙያ ትግስት ዋልተንጉስ ህብረተሰብን ለማስተማር በእድር በቡና ጠጡ እንዲሁም በተለያዩ ማህበራዊ ስርዓቶች በመጠቀም ሰዎች የሚሰማቸውን ስሜትና ምክንያቱን እንዲገነዘቡ ማድረግ የሚቻል መሆኑን ጠቅሳ ለዘላቂ መፍትሄ ግን በትምህርት ቤቶች ዙሪያ ታዳጊዎች ላይ መስራት መፍትሄ መሆኑን በመገንዘብ እሷና ባልደረቦቿ እንቅስቃሴ መጀመራቸውንም ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ስመኝሽንና እንግዶቿን እናመሰግናለን። ክቡራትና ክቡራን አድማጮች ለዛሬ እሁድ ምሽት የተቀናበሩት ዝግጅቶች በዚሁ መጠናቀቃቸው ነው። በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን የዛሬው በዚሁ ያበቃል። ነገ ሰኞ ከምሽቱ በሶስት ሰዓት እንገናኛለን። በደህና ደሩ። ያሰናገድኳችሁ ቆንጅ ይታየ ነኝ። ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ሚካኤል በላይነ ትመጪ እንደው በሚለው ለስለስ ያለ ዜማው ይሸኘናል። ስላደመጣችሁ እናመሰግናለን። በደህና ደሩ። we am going to Parece Good and darling